ከSBS ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤዩ sbs.com.au/amharic ይጎብኙ። አምባሳደር ዲና ሙፍቲ በኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ፣ በቅርቡ በሱዳንና በኢትዮጵያ መካከል ግጭት እንደተፈጠረ ይነገራል። የግጭቶቹ ምንጮች ምንድን ናቸው? ግጭቱስ በምን መልኩ ነው የሚገለጠው? በእናንተ በኩልም ሆነ በሱዳን በኩል ወል ምንድን ነው የሆነው? በተለያዩ ሚዲያዎች እንደተዘገበ ሁሉ የኢትዮጵያ መንግስት በሰሜኑ ሀገራችን ክፍል የህግ በላይነትን በማስከበር ስራ ላይ ነበር የቆየው። ይህም በተሳካ ሁኔታ ተገባዷል። አሁን ግን ሕዝቡን መልሶ የማቋቋም እና የማረጋጋት ስራ እየተሰራ ባለበት በአሁኑ ወቅት በሱዳን በኩል አንዳንድ ወገኖች ይሄ ምናልባት የኢትዮጵያን መንግስት ትኩረት በመሳቡ እዛ ድንበር አካባቢ እነሱ ላምኖ ምንም ነገር ከዚያ በኩል አይመጣም በሚል ወደዛ አካባቢ የኛ ሰራዊት መንቀሳቀሱን በማየት ይቺን አጋጣሚ እንጠቀማለን በማለት የቆየ ተንኮል፣ የመሬት ጥያቄ መሳሰሉትን ተግባራዊ ለማድረግ የርስ ጥያቄ ለማስመለስ ወደ ሀገራችን ገብተው ወደ ኢትዮጵያ ድንበር ገብተው የኢትዮጵያን አርሶ አደሮች ማሳ መዝረፍ፣ ማጎሳቆል እና የመሳሰሉትን ተንኮሎች የፈጸሙበት እና ሕገ ወጥ ተግባር የሰሩበት የሁለቱን ሀገሮች ህዝቦች ታሪካዊ ግንኙነት የማይመጥን ስራ የሰሩበት አጋጣሚ ነው የነበረው ማለት ነው። ይሄ የተሰራው በአንዳንድ የሱዳን ወገኖች ለኢትዮጵያ ጥሩ የማይመኝ በዋናነት ደግሞ ለውጭ ሀይል ኢትዮጵያን ጥቅም ለመጉዳት ላሰፈሰፈ በኢትዮጵያ ኪሳራ በሱዳን ክሳራ የራሱን ጥቅም ለማስጠበቅ በቋመጠ ሀይል ግፊትን ጭምር ነው የሆነው። ይሄ ኦረዲ በገሀድ የወጣና እየታየ ያለ ነገር ነው። ይሄ ነው የተፈጸመው። እነዚህን የፈጸሙ ሰዎች ለሱዳን ህዝብ የሚቆረቆሩ አይደሉም። ጭራሽ የሱዳኑን ህዝብ አፍኖ የያዙ በታሪክ ሱዳንን ሲመዘብሩ የቆዩ ሱዳንን ከቅኝ አገዛዝ ባልተናነሰ ሁኔታ ሲገዟት የነበሩ ኃይሎች ናቸው ከኋላ ሲገፉ የነበሩት። ለዚህም አንዳንድ እንግዲህ ወዳጆች ከውስጥ አግኝቷል ከሱዳን በኩል ማለት ነው። ይሄ ነው የተፈጸመው። አሁን እንዳነሱት በእርግጥ ወደ ኢትዮጵያ ድንበር ተሻግረው የተወሰኑ ሰብሎች ላይም ወይም ሌሎችንም ችግሮች መፍጠራቸው ተነግሯል። በሱዳን ውጭ ጉዳይ ሚኒስቴርም በኩል እንደዚሁ መሬት መያዙ ይገለጣል። አሁንም የሱዳን ወታደሮች ዘልቀው ወይም ሌሎች ኃይሎች ዘልቀው የኢትዮጵያን አካል የሆነ መሬት በቆጠር ስራ አውሎ ነው ያሉት፣ ወይስ ወደ ኢትዮጵያውያን ገበሬዎች እጅ ተመልሶ ነው የሚገኘው? ወል እዚህ አካባቢ ምንድን ነው ያለው? አጠቃላይ እንደው ስሉን ለመግለጽ ያህል ለብዙ ዓመታት ያልተከለለ ድንበር ነው። ድንበሩ ከቅኝ አገዛዝ የተወረሰ በደንብ ያልተለየ ማለት ነው። ዲማርኬሽን ደልኔሽን ይሉታል በእንግሊዝኛ። ቢመለከትም ግን ያልተከለለ በደንብ ይህን በደንብ ለመከለል የሱዳኑን መሬት ከኛ መሬት ለመለየት በጣም በርካታ ጊዜያት በተደጋጋሚ ውይይቶች ይካሄዱ ነበር። ይሄ ውይይት በየጊዜው በድንበር ኮሚሽን አማካኝነት ነበር ሲካሄድ የነበረው። በመግባባት መንፈስ ሲካሄድ የነበረበት ሁኔታ ነው። ይሄ ባልተለየበት ሁኔታ በዚህ በድንበር ውይይት በሚደረገው ስልት የመሬትን መለየት መፈጸም ያስፈልጋል ተብሎ ሁለቱም ሀገሮች ጋር እምነት ባለበት ሁኔታ ነው ይሄ ነገር የተፈጸመው። እነዚህ መሬቶች አንዳንዴም ወጣ ገባ ያሉ ነገሮች ናቸው። መገፋፋት ያለ ነገር ነው እንደምታውቀው። በሁለት ሀገሮች መካከል ቀርቶ በአንድ ሀገርም ውስጥ የድንበር መገፋፋት ያለ ነገር ነው። ዋናው ነገር ይህን ነገር በሰከነ ሁኔታ ሰላማዊ በሆነ መንገድ በመግባባት መፈጸም ነው። ይሄንን ሂደት እየሰራ እንዳለንበት ይህ እየተፈጸመ ባለበት ሁኔታ ነው። እነዚህ ሰዎች የሚፈጸሙት ባልተከለለ ገና ባልተለየ ሁኔታ ነው እኛ ነው እያሉ የገቡት። ከሁሉ በላይ ደግሞ ጥፋት የፈጸሙት ማለት ነው። ቅድም እንደተባለው አርሶ አደሩን በመዝረፍ አርሶ አደሩን በመጉዳት በመደብደብ ወዘተ በጠቅላይ ሚኒስትር አብይም ሆነ በውጭ ጉዳይ ሚኒስትር እና ምክትል ጠቅላይ ሚኒስትር ደመቀ መኮንን ይሄ ችግር ለመቅረፍ ተሞክሯል። እውነቶቹንም አውግዘዋል በብርቱ። አሁን ምን አይነት ልባት ላይ ደርሶ ነው ያለው? መፍታት ካልተቻለስ ወደ ተባበሩት መንግስታት ጉዳዩ ለማምራት ይችላል ወይስ ሌላ በወታደራዊ ኃይል በሆነ መንገድ ሊፈታ ይችላል ወይስ ለዲፕሎማሲው አሁንም በሩ ክፍት ነው? መፍትሄው አሁንም ዲፕሎማሲ ነው የሚሆነው። መፍትሄው አሁንም ሰላማዊ መንገድ ነው የሚሆነው። መፍትሄው የውጭ ጣልቃ ገብነትን ከኋላ ለራሱ ጥቅም ሲል ሁለቱን ህዝቦች ለማጋጨት የሚገፋውን ኃይል እንዲህ ማለት ነው። መፍትሄው የኃይል ቦታ እንዳያገኝ ማድረግ ነው። መፍትሄው ለዚህ ኃይል አብረው ሱዳን ውስጥ የሚንቀሳቀሱት ኃይሎችም ከዚህ እንዲታቀቡ ማድረግ ነው። ይህንን ማሟላት ስራ ይሰራል። ይህንን እንዳልኩ በዋናነት መፍትሄ የሚገኘው ሰላማዊ የሆነ መንገድ ነው በዲፕሎማሲያዊ መንገድ ነው። ይህን ለማስገኘት ጥረቶች እየተደረጉ ያሉበት ሁኔታ ነው ያለው በአሁኑ ሰዓት። አንዱ በሌላ በኩል ያለው ስጋት ቢኖር ምናልባትም አሁን ተነስቶ ያለው የድንበር ውዝግብ አሁን ባለው ሁኔታ ከተከሰተ ወዲህ በተለይ በኢትዮጵያና በሱዳን በግብጽ መካከል የሚደረገው የህዳሴ ግድብን አስመልክቶ ድርድር ላይ ምናልባት ሱዳን ይህንን እንደ አንድ ተጽዕኖ መፍጠሪያ አድርጋ ልትጠቀም ትችላለች፣ በድንበር ላይ የተወሰነ መሬቶችን ለማግኘት የሚል ስጋት ያላቸው ወገኖች አሉ። ለዚያ እርሶ ምላሽ ምንድን ነው? ወደ ሌሎች ጣልቃ ገብነት የምለው በግልጽ አሁንም እያልኩት ነው። በተደጋጋሚ በግልጽ እያለ ነው እያልን ያለ ነው ነው በተግባርም እየታየ ያለ ነው። ይሄ የሱዳኖች ብቻኛ ጉዳይ አይደለም። ይሄ ጥፋት ሱዳን ወገን ብቻውን እየፈጸመ አይደለም። ለዚህ እየገፋ ያለው ኃይል አለ። ይሄ ኃይል ደግሞ ሁሉንም መንገድ ይጠቀማል። ሁሉንም የጥፋት መንገዶች ይጠቀማል። ነገር ግን እነዚህ የጥፋት መንገዶች ለኢትዮጵያም ሕዝብ ለሱዳንም የሚጠቅሙ አይደሉም። የሚጎዱ ነው የሚሆኑት እና ሱዳንም መንቃት አለባት። በተለይ ሕዝብም መንቃት አለበት። የሱዳን ሕዝብ የሚጠቀመው ከኢትዮጵያ ወገኑ ጋር ሲሆን በሰላማዊ መንገድ ልዩነቶችን ሲፈታ ነው። ዞሮ ዞሮ ግን ይሄ ሀይል የሚታገስበት አስፈላጊ ነገር ይፈጸማል፣ ይደረጋል። ደፍኒትሊ እነዚህ ሀይሎች ይሸንፋሉ። የሁለቱ ሕዝቦች ወዳጅነት ዘልቆ ይቀጥላል። ለሁለቱ ሀገሮች የጋራ ጥቅም የሚል ሙሉ እምነት ይዘን እየሰራል ነው በህዳሴ ግድቡ ድርድር ላይ ምንም አይነት ተጽዕኖ አያሳድርም። አሉታዊ ተጽዕኖ ምንም። ሁሉም ነገር ተጽዕኖ ይኖረዋል። በድርድሮች ላይ ተጽዕኖ እንዲኖር ሌላው ወገን ይፈልገዋል። የህዳሴ ግድቡ ጋር ወጣ ገባ የሚባልበት ምክንያቱ አንዱ መሄው ነው። አሁን ደግሞ ሌላ አጋጣሚ ተፈጥሯል። ሌላ ግድል ተፈጥሯል በሚል ወዲህ ወዲያ ማለትም ከዙ ጋር የተያያዘ ነው። ስለዚህ በዚህ ከላይ የተያዙ ነገሮች ናቸው። አንዱ ከአንዱ በፍጹም የተገነጠለ ሊሆን አይችልም፣ ግንኙነት ይኖረዋል። ይህንንም በሂደት እናየዋለን። ይሄ ማለት የውጭ ሀይሎች ሲባል ግብፅን ያጠቃልላል፣ ይጨምራል። የለም የግድቡን ስራ አያቆምም። ግድቡን ስራ ለደቂቃም ለሰገንድም አናቆምም። ከግድቡ ስራ ጋር አይገናኝም። የግድቡ ስራ ይሰራል። በውስጥ ነገር ግን ድርድሮ ይቀጥላል። የኛ ፍላጎት እሱ ነው። ግን ይሄ በእኛ ፍላጎት ብቻ የሚሆን አይደለም። አምባሳደር ዲና ሙፍቲ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ፣ ስለ ቃለ ምልልሱ እናመሰግናለን። መልካም ቀን ጋናሁን ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ፖድካስት ፖድካስት ስፖቲፋይ ፖድካስት